ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ሳይንስ ኢንስቲትዩት ኮቪድ 19 በኢትዮጵያ ያለውን ባህሪ ከአመጋገብ እንዲሁም ከአጠቃላይ አኗኗር አንጻር የሚያጠና የአንድ አመት ጥናት ይፋ አድርጓል። በጥናቱ ላይ ከ19 በላይ ከፍተኛ የትምህርት ተቋማትና ከስድስት ሺህ በላይ በኮቪድ-19 የተጠቁ ሰዎች እንደሚካተቱበት ይፋ ተደርጓል። የጤና ሚኒስቴር ዴኤታ የሆኑት ዶክተር ደረጀ ድጉማን አነጋግሬያቸው ነበር። ዶክተር ደረጀ ስለ ጥናቱ ዓላማ ከሚያስረዱበት ዘገባው ይጀምራል። እንግዲህ እንደሚታወቀው ኮቪድ አስራ ዘጠኝ ወደ ሀገራችን ከገባ በኋላ ሰፊ ስራዎች ሲሰሩ ቆይቷል። በተለይ ህብረተሰቡን በማሳተፍ የተለያዩ መንግስታዊ፣ መንግስታዊ ያልሆኑ ድርጅቶችን በማሳተፍ ስርጭቱ በጣም እንዳይፋፋ እና ብዙ ህዝብ እንዳይጎዳ ሰፊ ስራ በመንግስት ተሰርቷለ። እነዚህ ስራዎች እንግዲህ በጥናትና በምርምር ካልተደገፉ ደግሞ አንደኛ ያው በሽታውም አዲስ ከመሆኑ የተነሳ የቫይረሱን ጸባይ ብዙም ስለማይታወቅ ያው ወሳኝ ስለሆኑ እንግዲህ የተለያዩ ጥናቶችን ስናደርግ ቆይተናል። በተለይ እስካሁን ከአርባ አምስት በላይ ጥናቶችን ለማድረግ ተሞክሯል። ከዚያ ውስጥ ወደ አምስቱ አልቆ ይፋም ሆኖ ወደ ስራም ገብተናል። ግን አሁንም ስራ ላይ ያሉ አሉ። ግን መጫጫጭር ምርምሮች ናቸው። ግን አሁን የያዝነው የአንድ ነት መልቲ ሳይት ኮኮርት የኮቪድ ናይንቲን ስቴዲ ነው የሚባለው ከተለያየ ቦታ ከአስራ አምስት በላይ ቦታዎች ተኝቶ ለኮቪድ ህክምና ከሚያገኙበት ቦታ ነው። ጥናቱ የምናደርገው ከስድስት ሺ ሶስት መቶ ሰዎች በላይ በዚህ ጥናት የሚካተቱ የኮቪድ ታዋኞች የሚካተቱ ይሆናሉ። እንግዲህ ዋናው አላማው ስለ ኮቪድ አስራ ዘጠኝ ቫይረስ በኢትዮጵያ ውስጥ መልኩን እንዴት ነው እያሳየ ያለው ከቦታ ቦታ ልዩነት ሊሆን ስለምችል በኛ ሀገር ያው እስካሁን የሰረ የተቀመመ የሌሎች ሀገሮችን ኤክስፒሪንስ ነው ጥናቶች በተለይ ቻይናዎችን ጥናቶች ነው። በእኛ ሀገር የቫይረስ ቫይረስ ምን መስላዊ ለማወቅ ሁለተኛ ደግሞ እያንዳንዱ ሰው በዚህ ቫይረስ ሲጠቃ ምን አይነት ምልክት ሊያሳይ ይችላል፣ እንዲሁም ደግሞ የመከላከል አቅሙ እንዴት ነው የሚገለጠው በኛ ሀገር የሚለውን እናያለን። ሌላው ደግሞ ከመግብ ጋር በአብዛኛው ትልቁ አንዱ እስካሁን በዓለም አቀፍ ብዙ መረጃ የሌለው ኢትዮጵያውያን የምንመገባቸው ምግቦች አሉ። በተለይ ደግሞ እነዚህ በጣም የሚያቃጥሉ ምግቦች አሉ። የተለያዩ ቅመማ ቅመሞችን እንጠቀማለን። እነዚህ ምናክል ይከላከላሉ፣ ምናክልስ ጠቀሜታ አላቸው ወት የላቸውም፣ ሕብረተሰቡ የሚያወራው ነገር ስላለ እነዚህ ነገሮችን ለመ እንዲሁም ደግሞ የሚሰጣቸው ሕክምናዎች አሉ ጊዜሆን የተወሰኑ አንቲባዮቲኮችን መጨመር፣ እንዲሁም ደግሞ በኦክዚን የምናስከማቸው የተለያዩ የምናደርግላቸው ሕክምናዎች ምናክል ጠቃሚ ናቸው፣ ሕብረተሰቡ ምናክል ከዚህ ተጠቅመዋል ሚለውን፣ በአጠቃላይ ተጨማሪ መረጃ ለማግኘት ተጨማሪ እውቀት ለማግኘት እና በዚያውም ደግሞ ተጨማሪ የህክምና ዘዴዎችን ለመጨመር ታስቦ የሚደረግ ጥናት ነው። በኢትዮጵያ ብቻ ሳይሆን በአፍሪካም ይህ ጥናት እጅግ ግዙፍ መሆኑን የሚጠቅሱት ዶክተር ደረጀ ድጉማ የረዥም ጊዜ ጥናቱ ሲጠናቀቅ በኢትዮጵያና በአፍሪካ ዙሪያ ቫይረሱ ያለውን ባህሪ ሊጠቁም እንደሚችል ጠቅሰው ባህላዊ የህክምና ዘዴም ምን ያህል ውጤታማ እንደሆነም ሊያሳይ ይችላል ይላሉ። ጥሩ እንግዲህ ጥናቱ ሲጠናቀቅ የምንጠብቀው ነገር በአጠቃላይ አንደኛው ስለ ኮቪድ አስራ ዘጠኝ በኢትዮጵያ ውስጥ ሙሉ መረጃ እንኳን ማለት ባንችል ግን በጣም አጥጋቢ የሆነ ህክምናውን ለመስጠት ሰፋ ያደመረጠ ነው ስጠታ እናገኛለን ብለን ያስባለን። ውጭ ሀገር ላይ የተንጠለጠለውን እውቀታችን በአብዛኛው ሀገር ውስጥ ከመጣው ሪዛልት እናገኛ እውቀት እናገኛለን ብለን ያስባለን አገኛ ሁለተኛው ደግሞ አሁን እንግዲህ ብሽታዎች አሉ እዚህ ሀገር ዚህ በሽታ እንደሚታወቀው እንግዲህ አፍሪካን እስካሁን ብዙ አልጎዳትም እያለፋት ሊሆን ይችላል ምሯት ሊሆን ይችላል ይባላል። ወይም ደግሞ እንግዲህ ገና ነው የሚልም አለ ገና ነው ጭዘቱ በአፍሪካ ውስጥም በኢትዮጵያ ውስጥም የሚል አለ። የምናገኘው ነገር አንድ ነገር ይኖራል ማለት

እንዲሞክር ነገሮች አሉ። በእኛ ሀገር የትኛውን ህክምና ሚሰጥ ነው ኖር ውጤታማ የምንሆነው የሚለውን ከዚህ ማየት ይቻላል ማለት ነው። ሌላኛው ደግሞ እንግዲህ በባህላዊ መንገድ የሚባለው አለ። ያው እኛ እንዲ ኮታገኘው የምንበላቸው ምግቦች በፍት ያደርጉናል ይሉ ነገሮች አሉ። እነዚህ እውነት ወይም አትራክስ መሆናቸውን የምንረዳበት ይሆናል ማለት ነው። እነዚህ እንጠብቃለን ዶክተር ደረጃ እዚህ ጥናት ውስጥ የከፍተኛ የትምህርት ተቋማትና የሆስፒታሎች ድርሻ ሰፊ መሆኑንም ይገልጻሉ። ጥናቱ እንግዲህ ከአንድ ወር በኋላ ይጀመራል ብለን ኤክስፔክት እናደርጋለን። ያ ብቻም ሳይሆን እንግዲህ አሁን ባለድርሻ ቀረ በጣም ብዙ አሉ። ትልቁ ባለድርሻ አካላት እነዚህ ኮቪድ ትሪትመንት ሰንተርስ የምንላቸው በጣም አቅም ያላቸው እንትኖች አሉ፣ ቦታዎች አሉ። ለምሳሌ ፓውሎስ ሆስፒታል፣ ኤካ ሕክምና እንደረግላቸው እንዲሁም ደግሞ ሳ ብቻ መሆኑ ስለሌለበት ከሁሉም ኮቪድ ትሪትመንት ሰንተሮች አገሪቷ ላይ ያሉ ትላልቆችን አስገብተናል። እነሱ አካል ናቸው ማለት ነው። ከዚያም በላይ ደግሞ ዩኒቨርሲቲዎቻችን ትልቅ ዋርሽ አቃጠት ናቸው። ወደ ዩኒቨርሲቲዎች አንደኛ እራሳቸውን እንዲህ አይነት ጥናት ላይ ይሳተፋሉ። ኤክስፔሪንስ አላጭው ብዙ አጥኚዎች አካዴሚያ አሉ በዩኒቨርሲቲ እነሱ ማለት ግድባ አጠቃላይ ኢትዮጵያ ውስጥ ደግሞ ያሉት ሳይንስቶች አሉ። በአጠቃላይ ከአርባ አምስት ሰዎች በላይ ነው በዚህ የሚሳተፉት። እነዚህ አርባ አምስት ሰዎች ሪሰርቸሮች ናቸው። በአብዛኛው ክሊኒሺያኖች አሉ ክሊኒሽያን አሉ ተመሳሳይ ጥናት ሲሰሩ አሉ። ስለዚህ በጣም ትልቅ አቅም ነው። በነገራችን ላይ እንዲህ አይነት ሰፋ ያለ ሰው ኢንቮልቭ ያደረገበት ከትግስት ሰው በላይ ኢንቮልቭ ያደረገበት ጥናት እንዲሁም ደግሞ በጣም እስካሁን እንግዲህ ሊትሬቸር ባየንበት ብዙ አላገኘሁም። በተለይ በአፍሪካና እነዚህ ሎ ኢንካም ያላቸው ሀገራት ላይ እንዲህ ሰፋ ያለ ሰው ሽት አልተደረገም። እንግዲህ ፕሮቶኮሎቹ ሙሉ በሙሉ አልፏል። ከውሰና አንዳንድ ሚሎ ነገሮች አለ። በአንድ ወር የሚጀምር ይሆናል። ከስድስት ሺህ ሶስት መቶ ሰዎች በላይ እንደሚሳተፉበት የሚጠበቀው ይህ ጥናት እስከ መቶ ሚሊየን ብር ሊፈጅ እንደሚችል የተናገሩት ዶክተር ደረጃ በአሁን ሰዓት አስር ሚሊየን የሚሆነውን ማሰባሰባቸውን ገልጸዋል። ይህ ጥናት ትልቅ አቅም የሚፈጥር መሆኑን ጠቅሰው እስከዛው ድረስ ግን ህብረተሰቡ የጤና መመሪያዎችን እንዲተገብርም አሳስበዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።